ወደ ከባቢ አየር የሚለቀቀውን የበካይ ካርበን መጠን ለመቀነስ የሚያስችሉ እርምጃዎችን ለመውሰድ የዓለም መሪዎች ያሳዩትን ቁርጠኝነት ከጅምሩ ያመላከተው የፓሪሱ የአየር ንብረት ጉባኤ ሶስተኛ ቀኑን ይዟል። ወደ ሁለት መቶ የሚጠጉ አገሮች ልኡካን በተገኙበት ጉባኤ ላይ የምድራችንን ግለት ለመቀነስ ጠበቅ ያለ ምክክር ደርቷል። የፈተናውን አሳሳቢነት አስመልክቶ የተናገሩት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጉባኤውን ተሰናብተው ከመሄዳቸው ቀደም ሲል በሰጡት አስተያየት የአየር ንብረት ለውጥ የዓለማችን የምጣኔ ሀብትና የጸጥታ አደጋ ነው ብለዋል። የአሜሪካ ድምፁ የአውሮፓ ዘጋቢ ሉዊስ ራሚሬዝ ይበልጡን በአፍሪቃ የተፈጥሮ አካባቢ ይዞታ ዙሪያ በተነጣጠሩ ውይይቶች የተሞላውን የማክሰኞውን የጉባኤውን ውሎ ተከታትሎ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ለዓመታት የቻድ ሀይቅ የውሃ ከፍታ በቀጥታ አነጋገርም የያዘው የውሃ መጠን እጅግ በሚያስደነግጥ ፍጥነት እያሽቆለቆለ ነው። ከቅርብ ጊዜያት ወዲህ ደግሞ ይህ ማሽቆልቆል ሌላ የከፋ ፈተና፣ እጅግ የበረታም ጠላት ገጥሞታል። የጽንፈኛው እስላማዊ ቡድን ቦኮ ሃራም ሚሊሻዎች የደቀኑት የሽብር አደጋ አስራ ሁለት ቀናት በሚዘልቀውና ከፓሪስ ከተማ ወጣ ብሎ በሚገኝ ስፍራ እየተካሄደ ባለው የአየር ንብረት ለውጥ ላይ ያተኮረ ዓለም አቀፍ ጉባኤ አረንጓዴ የኃይል ምንጮች የሚል ቅጽል ለተሰጣቸው ፕሮጀክቶች ማስፈጸሚያ የሚውል በብዙ ቢሊዮን ዶላር የተሰላ ገንዘብ ቃል ሲገባ ኑሯቸውን በቻድ ሀይቅና አዋሳኝ አካባቢዎች ያደረጉ ብዙዎች ያለባቸውን ስቃይ ማቅለል ግድ ይላል ስትል ፈረንሳይ አስታውቃለች። ቦኮ ሀራም ከደቀነው የደህንነት ፈተና በተጨማሪ የገጠማቸው የአየር ንብረት ለውጥ ያስከትለው ቀውስ መኖሩን እናውቃለን። የአፍሪቃ መሪዎችም በተመሳሳይ የቻድን ሐይቅ ከገጠመው ፈተና ለመታደግ የሚወሰደውን ተግባራዊ እርምጃ አስቸኳይነት በማሳሰብ ድምጻቸውን ለጉባኤ አሰምተዋል። ቀድሞ የአምስት ሜትሮች ጥልቀት የነበረው ሐይቅ ዛሬ ከአንድ እስከ አንድ ነጥብ አምስት ሜትር ጥልቀት ብቻ ነው ያለው። በመሆኑም ፍጹም ውድመት ነው የደረሰው። የሰው ልጆችን አንዳች ሁነኛ እርምጃ እውን ማድረግ የሚጠይቅ የክፍለ ዘመኑ የከፋ ውድመት። የቻዱ ፕሬዝዳንት ኤድሪስ ዴቢ ናቸው የሰማችሁትም። በአረብኛ ቋንቋ ከተናገሩት የተወሰደ ትርጉም ነው። አርሶ አደሮቻችንና አርብቶ አደሮቻችን አጥር በማጠር ውሃ በማቆር የደለል ጥበቃ በማድረግ የአየር ብክለት ለመቀነስ ይቻል ዘንድ ከአመት ከሰላሳ ቀናት በላይ የበጎ ፈቃድ ሥራዎችን ያከናውናሉ። ከብክለት ነፃ የሆነ የመብራት ኃይል ምንጮችን እናመነጫለን። ለአየር ንብረት ለውጥ ዝግጁነታችንንም አጠናክረናል። በዘመናዊ የቀንድ ከብት እርባታ፣ ዘመናዊ የእርሻ ዘዴ አጠቃቀምና ብቃት ያለው ቴክኖሎጂም እንደሚጠቀሙ ጭምር ያለ ጥርጥርም የትክክለኛ ውጤት ጥረቶች ናቸው ያሉት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ ናቸው። ታዲያ ይህ ጉባኤ ሲጠናቀቅ ለአፍሪቃ መሪዎች ከቃላት ባሻገር አንዳች ተጨባጭ ስምምነት መደረስና ያንንም ይዘው መሄድ ይጠይቃል። ለጋሽ አገሮች የገንዘብ ድጋፍ ለመስጠት የሰጡትንም ቃል እንዲያከብሩ ነው መሪዎቹ ያስጠነቀቁት። የተባበሩት መንግስታት ጉባኤ ለመላው የሰው ልጆች ደህንነት ወሳኝ ነው። ምክንያቱም የአየር ለውጥ የሚያስከትለው ጉዳት ድሃና ሀብታምን ወይንም ትልቅና ትንንሾቹን አገሮች እናም ሁሉንም የምድር ክፍሎች የሚያጠቃ ነውና። ይሁንና የሰሐራ በረሃ መስፋፋትና እየተሟጠጠ የመጣውን የቻደ ሐይቅ ይዞታ የመሰለ ለውጡ በአየር ንብረት ላይ እያደረሰ ያለውን ውድመት ቁልጭ አድርጎ የሚያሳይልም ያሉት የአፍሪቃ ህብረቷ ድላሚኒ ዙማ ናቸው። ጉባኤው ከሚደርስባቸው ስምምነቶች ከፊሉ እንኳን ቢሆኑ አስገዳጅ ሕግ ማዕቀፍ ሊያካትቱ ይገባል ያሉት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ናቸው። የዓለማችን ደህንነትና ጸጥታ በፍጥነት እየናረ የመጣውን የከባቢ አየር ግለት መቀነስ የሚያስችሉ ሁነኛ እርምጃዎች በቁርጠኝነት መውሰድ ግድ ይላሉ ብለው ያምናሉ። ይህ አሁንኑ ልንቀርፈው የሚገባ የምጣኔ ሀብትና የጸጥታ አደጋ ነው። የፓሪሱ ጉባኤ የአየር ንብረት ለውጥና ጣጣዎቹን አስመልክቶ ሁነኛና ተጨባጭ እርምጃዎችን ለማስመዝገብ ካሁን ቀደም ከተደረጉ መሰል ጉባኤዎች ሁሉ ግዙፉ ነው። አንድ መቶ ሰላሳ ሰዎች የተገደሉበትና ከሁለተኛው የዓለም ጦርነት ወዲህ የመጀመሪያው ግዙፉ አደጋ መሆኑ ከተነገረለት ከፓሪሱ የአሸባሪዎች ጥቃት ሶስት ሳምንታት ባልሞላ ጊዜ ውስጥ የተካሄደው ጉባኤ የዓለማችንን ደህንነትና ጸጥታ የሚመለከቱ ጉዳዮች ያጠሉበትም ነው።